ምህረት በኩል በፊትህ በተሰበሰብንበት በዚህ ሰዓት አንተ እያንዳንዳችንን በቸርነት እንድትመለከት፣ አቤቱ በእጆችህ እንድዳስሰን፣ እንድትጎበኘን፣ ደግሞም እንድትባርከን ጊዜና ሰዓቱን ሁሉ ላንተ አሳልፈን እንሰጥሃለን። ጌታ ሆይ አንተ በመካከላችን በጌታ በመንፈስ ቅዱስ አማካኝነት ከፍ ከፍ በል። ክብር ሁሉ ለአንተ ይገባልና ክብርን ሁሉ አንተ ውሰድ። በነገር ሁሉ ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን ይመስገን። የመጀመሪያው መዝሙራችን ቁጥር 13 ነው። ነምበር ሰርቲን ቁጥር 13፣ ነፍሴ ላንተ መዝሙር ታዜማለች ጌታ አምላኬ እንዴት ገረማለሁ! የእጆችህን ፍጥረት ሳስብ ሳለሁ፣ ነጎድጓድን ስሰማ ሳይ ከዋክብትን በሕዋህ ውስጥ ታየኝ ያንተ ሥልጣን ነፍሴ ላንተ መዝሙር ታዜማለች። ሃያል፣ ግሩም፣ ታላቅ አምላክ። ነፍሴ ላንተ መዝሙር ታዜማለች። ሃያል፣ ግሩም፣ ታላቅ አምላክ። ጥቅጥቅ ባለው በደኑ ስመላለስ የወፎችን ዝማሬ ስሰማ ሳይ ወደ ታች ከፍ ካለው ተራራ ላይ ምንጩ ሲፈልቅ ነፋሱ ሽው ሲል ነፍሴ ላንተ መዝሙር ታዜማለች ሃያል ግሩም ታላቅ አምላክ ነፍሴ ላንተ መዝሙር ታዜማለች ሃያል ግሩም ታላቅ አምላክ። ሳስብ ሳለሁ አብ ለልጁ ሳይሳሳ እንደ ላከው ሊሞት በኔ ፋንታ በመስቀል ላይ በደሌን ተሸክሞ ተሰቃየ ስለኔ ኃጢአት። ነፍሴ ላንተ መዝሙር ታዜማለች ሀያል ግሩም ታላቅ አምላክ። ነፍሴ ላንተ መዝሙር ታዜማለች ሀያል ግሩም ታላቅ አምላክ፣ ክርስቶስ ኢየሱስ በታላቅ ክብር መጥቶ ይዞኝ ሲሄድ ደስታ እንዴት ይሆን! እዚያም ለሱ በምስጋና ሰግዳለሁ ለታላቁ ግሩም ኃያል አምላክ ነፍሴ ላንተ መዝሙር ታዜ ማለች ሃያል ግሩም ታላቅ አምላክ፣ ነፍሴ ላንተ መዝሙር ታዜ ማለች ሃያል ግሩም ታላቅ አምላክ። እግዚአብሔር አምላካችን የተመሰገነ ይሁን። አሁን የመጀመሪያው የመጽሐፍ ቅዱስ ንባባችን መዝሙር 39 ነው። ሳም 39 መዝሙር 39። ለመዘምራን አለቃ ለዮ ለዬ ዱተን የዳዊት መዝሙር። በአንድ በቴ ኃጢአት እንዳላደርግ ለመንገዶቼ ጠነቀቃለሁ ኃጢአተኛ በፊቴ እያለ አንደበቴን በልጓም እጠብቃለሁ አልኩ። እኔ በዝምታ ዲዳ ነበርኩ፣ ከመልካምም እንኳን ዝም አልኩኝ። የእኔም ሐዘን ተቀሰቀሰብኝ። ልቤም በውስጤ ግሎ ነበር፣ እኔም እያሰላሰልኩ እሳቱ ነደደ። ከዚያም እኔ በልሳኔ ተናገርኩ። እግዚአብሔር ሆይ መጨረሻዬን እንዳውቅ አድርገኝ የዘመኖቼንም ልክ ስንት እንደሆነ ምን ያህል ደካማ መሆኔንም አሳውቀኝ። እነሆ ዘመኖቼን እንደ ስንዝር እርዝመት አደረካቸው፣ እድሜም በፊትህ እንደምንም ነው። በእውነት ሰው ሁሉ በጥሩ አቋሙ እያለ በአንድነት ከንቱ ነው። ሴላ። በእርግጥ ሰው ሁሉ በከንቱ ትዕይንት ይመላለሳል። በእርግጥ እነሱ በኮንቱ ያጉረመረማሉ። እርሱ ብልጽግናን ያከማቻል፣ ማን እንደሚሰበስባቸውም አያውቅም። አሁንስ ጌታ ሆይ የእኔ ተስፋ ምንድን ነው? የእኔ ተስፋ በአንተ ነው። ከመተላለፎቼ ሁሉ አውጣኝ፣ የሞኞችም መሳለቂያ አታድርገኝ። ዲዳ ነበርኩ፣ አንደበቴንም አልከፈትኩም፣ አንተ አድርገኸዋልና መቅሰፍትህን ከእኔ ላይ አንሳው፣ በእጅህ ምት እኔ አልቅ ያለሁ። ስለ ኃጢአት ሰውን በተግሳጽህ ስትቀጣ ውበቱ እንደ ሳት እንደ ሳትራት እንዲጠፋ አደረግህ። በእርግጥ ሰው ሁሉ ከንቱ ነው። ሴላ። አቤቱ እግዚአብሔር ሆይ ጸሎቴን ስማ፣ ለጩኸቴም ጆሮህን ስጥ፣ በእንባዎቼም ላይ ዝም አትበል። አባቶቼ በሙሉ እንደነበሩት መጻተኛና እንግዳ ነኝና ከመሄዴና ካለመኖሬ በፊት ብርታትህን እንዳገኝ አቤቱ እኔን አትመልከት። ይሄ ያነበብኩላችሁ የአምላካችን የእግዚአብሔር ቃል ነው። ዳዊት ይህንም መዝሙር ዘመረ እና በጣም አስደናቂ መዝሙር ነው። ለምሳሌ ቁጥር ሰባት አሁንስ ጌታ ሆይ የእኔ ተስፋ ምንድን ነው? የእኔ ተስፋ በአንተ ነው ብትሎ ብሎ ተስፋው የሰው ተስፋ የአማኙ ተስፋ እግዚአብሔር እንደሆነ እና የመሳሰሉትን አስደናቂ ነገሮች ይናገራል። ክብር ሁሉ ለእግዚአብሔር ይሁን። አሁን ሁለተኛው መዝሙራችን ቁጥር 24 ነው። ቁጥር 24 የምንወደው መዝሙር ነው የምናውቀው። አዲስ ዝማሬ እንዘምር በረኛቸው የታመኑ በመስኩ የተሰማሩ ዱካውን እየተከተሉ ለደህንነት የተጠሩ ከጨካኛው ሬ የዳኑ ከመታረድ የተረፉ ሐሴትን እንደሚያደርጉ ባጥፊው ጥፋት ስላልጠፉ አዲስ ዝማሪ እንዘምር ለመዳኒታችን ክብር፣ የምስጋናችንን ሽታ እናሳርግ በእልልታ። አዲስ ዝማሪ እንዘምር ለመዳኒታችን ክብር፣ የምስጋናችንን ሽታ እናሳርግ በእልልታ ማቃችንን ቀዷልና ጸጋውን አልብሶናለና ክብራችን ትዘምርለት ፍቅሩ አጽናንቶናለና ጉዳታችንን የሚሹ ጉድጓድ መሰው የጠበቁን አቀንን ታፍረዋልና ያደፈጡት ሊያጠቁን አዲስ ዝማሪ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። አዲስ ዝማሪ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። Befisum lübbini zemmir Bamla kaçın desi velen en çöp çöp bel Leminisin sen ballin Bemiskan açın zimmari Mishigunin afer salen Bemen fesawi tor ikan Dil bedilin አዲስ ዝማሪ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። አዲስ ዝማሪ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። እግዚአብሔር ይመስገን። ዊ ሳንግ ቬሪ ጉድ ጥሩ ዝማሬ ነው። አንደኛ ጴጥሮስ ሁለተኛው ንባባችን አንደኛ ጴጥሮስ ምዕራፍ ሁለት ከቁጥር አንድ እስከ አስራ አንድ ነው። ፈስት ፒተር ቻፕተር ቱ ዋን ቱ ኢሌቨን። አንደኛ ጴጥሮስ ምዕራፍ ሁለት ከቁጥር አንድ እስከ አስራ አንድ ስለዚህም ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅናትንም፣ ክፉ ንግግርንም ሁሉ ካስወገዳችሁ በኋላ በሱ እንድታድጉ አዲስ እንደተወለዱ ህፃናት ንጹህ የሆነውን የቃሉን ወተት ፈልጉ። ያም ጌታ ቸር መሆኑን እናንተ ቀምሳችሁ ከሆነ ነው። በእርግጥ በሰዎች ወደ ተጣለው በእግዚአብሔር ግን ወደ ተመረጠው ወደ ክቡር ሕያውም ድንጋይ ወደ እሱ መጥታችሁ እናንተ ደግሞ በኢየሱስ ክርስቶስ በኩል በእግዚአብሔር ዘንድ ተቀባይነት ያላቸውን መንፈሳዊ መስዋዕቶች ለማቅረብ ለቅዱስ ክህነት እንደ ህያዋን ድንጋዮች መንፈሳዊ ለመሆን ቤት ለመሆን ትገነባላችሁ። ስለዚህም ስለዚህም ደግሞ እነሆ በጽዮን የተመረጠ ክቡር የማዕዘንን ድንጋይ አኖራለሁ በሱም የሚያምን እሱ አያፍርም የሚለው ከመጽሐፍ ይገኛል። ስለዚህም ለእናንተ ለምታምኑ እሱ ክቡር ነው። ለማይታዘዙት ለእነሱ ግን ግንበኞች የናቁት ድንጋይ እሱ ራሱ የማዕዘን ራስ ተደረገ። እንዲሁም የማይታዘዙ ሆነው በቃሉ ለሚሰናከሉት ለእነሱ የእንቅፋት ድንጋይ የማሰናከያ ማለት ሆነ። እነሱም ለዚህ ደግሞ የተመደቡ ነበሩ። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእሱን በጎነቶች እንድትነግሩ የተመረጠ ትውልድ የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ሕዝብ አልነበራችሁም አሁን ግን የእግዚአብሔር ሕዝብ ናችሁ። ቀድሞ ምሕረት አላገኛችሁም ነበር አሁን ግን ምሕረትን አግኝታችኋል። በጣም የተወደዳችሁ ሆይ እንደ እንግዶችና መጻተኞች ነፍስን ከሚዋጋ ስጋዊ ምኞት እንድትርቁ እናንተን እለምናችኋለሁ ይላል ያነበብኩላቸው። አሁንም የአምላካችን የእግዚአብሔር ቃል ነው። እግዚአብሔር ስለ ቅዱስ ቃሉ እየተመሰገነ ይሁን። ዘወትር እሁድ ከሁለት ሰዓት ተኩል ጀምሮ እስከ ለአራት ሩብ ጉዳይ ድረስ እንዲህ አይነት ያምልኮ ጊዜ አለን። እግዚአብሔር ይመስገን። ያው እግዚአብሔርም በቃሉ መሰረት ነው የምናመልከው። ብዙ ሰዎች ለመምጣት ተስፋ ገብተው ቃል ገብተው ያልመጣሉ አዳዲሶች እንዲመጡ መጸለያችንን መርሳት የለብንም። እግዚአብሔር ይመስገን። ደብረ ብርሃን ያለችው ቤተ ክርስቲያን ያው በደስታ ሰላምታ አቅርበዋል እና የዴቪድን መምጣት በተስፋ እየተጠባበቁ ነው። እግዚአብሔር ይመስገን። አሁን በመስጠት የምናመልክበት ጊዜ ነው። በእግዚአብሔር ፊት ከዴቪድ ጋር አብረን እንጸልያለን። ቅዱስና ታላቅ የሆንክ አምላካችን እግዚአብሔር ሆይ፣ በጌታችን በኢየሱስ ክርስቶስ አስደናቂ ምሕረትና ቸርነት በኩል በፊት ተሰብስበን እንደዚህ ተከማችተናልና እናመሰግንሃለን። አቤቱ፣ አሰራርህ ድንቅ ነው። ይህንንም ደግሞ ለበጎ የምታደርግ አንተ በመሆንህ በበጎ ዙፋን ፊት ስላለን እናከብረሃለን። አምላካችን ሆይ፣ በመካከላችን እየተመላለስክ አምልኳችንን እየተቀበልክ ደስ እያሰኘህን ስለሆነ እያመሰገንህ አሁን ደግሞ በመስጠት የምናመልከውን አምልኮ እንድትባረክ በመካከላችን ከፍ ከፍ እንድትል በዚህም ሁሉ ክብር ላንተ እንዲሆን እንጸልያለን። መገኘት ተገብቷቸው እዚህ የሌሉትን በያሉበት እንድትባረካቸው፣ በበጎነት እንድታስባቸው በጌታ በኢየሱስ ስም እንጸልያለን። ክብር ሁሉ ላንተ ይሁን። ተመስገን። ከፍ ከፍ በል በጌታችን በኢየሱስ ክርስቶስ ስም አሜን። ሶስተኛው መዝሙራችን ባለፈው ሳምንት መዘመር ጀምረን የነበረው ነው። ቁጥር 59 ቁጥር 59 አንተ ምስጋናዬ ነህ የሚለውን እንዘምረዋለን። እግዚአብሔር ይመስገን። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ አንተ ምስጋናዬ ነህ አንተ ምስጋናዬ ነህ ለዓመታት አንተ ምስጋናዬ ነህ አንተ ምስጋናዬ ነህ አንተ ምስጋናዬ ነህ ለዘመናት ክፉ ሲመጣ ያመለጥኩብህ ስጣል ስረሳ የታቀፍኩብህ ባንተ ዚ ደረስኩ ከኔ ጋር ሆነ ኢየሱስ ለእኔ ምስጋናይንህ አንተ ምስጋናይንህ አንተ ምስጋናይንህ አንተ ምስጋናይን ለአመታት አንተ ምስጋናይንህ አንተ ምስጋናይንህ አንተ ምስጋናዬ ነህ፣ ለዘመናት። አይኔ አየችህ አትደክምም። በኔ ባልመችህም ሰው በመሆኔ ምስጋና ላውጅ በቤት ዙሪያ ነፍሴ ትባርክህ ቆማ እንደገና አንተ ምስጋናዬ ነህ አንተ ምስጋናዬ ነህ አንተ ምስጋናዬ ነህ ለዓመታት አንተ ምስጋናዬ ነህ አንተ ምስጋናዬ ነህ አንተ ምስጋናዬ ነህ ለዘመናት። በጠላቴ ፊት ሞገሶን ክልኝ ስተካከል አደላደልከኝ፣ ባንተ ተደገፍኩ ምርኩዞም ክልኝ አሜን ኢየሱስ ተባረክልኝ አንተ ምስጋናዬ ነህ አንተ ምስጋናዬ ነህ አንተ ምስጋናዬ ነህ ለዓመታት አንተ ምስጋናዬ ነህ አንተ ምስጋናዬ ነህ አንተ ምስጋናዬ ነህ ለዘመናት በድካም ጎኔ አንተ ቆምክልኝ፣ ጠላቴን ታግለ አሸነፍክልኝ። የት ያገኘኛል ተሻገር ያለሁ ካንተ የተነሳ በአብቀኛለሁ አንተ ምስጋናዬ ነህ አንተ ምስጋናዬ ነህ አንተ ምስጋናዬ ነህ ለአመታ አንተ ምስጋናዬ ነህ አንተ ምስጋናዬ ነህ አንተ ምስጋናዬ ነህ ለዘመናት። ዊል ፕራክቲስ ኢት ሞር። የዛሬው መልእክታችን ቱዴይስ ሜሴጅስ። የዛሬው መልእክታችን በአንደኛ ጴጥሮስ ምዕራፍ ሁለት ከዘጠኝ እስከ አስር ላይ የተመሰረተ ነው። አንደኛ ጴጥሮስ ምዕራፍ 2፣ 9 ና 10። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእሱን በጎነት እንድትነግሩ የተመረጠ ትውልድ የንጉስ ካህናት ለቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ሕዝብ አልነበራችሁም፣ አሁን ግን የእግዚአብሔር ሕዝብ ናችሁ። ቀድሞ ምሕረት አላገኛችሁም ነበር አሁን ግን ምሕረት አግኝታችኋል ይላል። እንደ መግቢያ ጥቂት ነገሮች ልናገር፣ እዚህ አንደኛ ጴጥሮስ ላይ ያለውን ከመመልከታችን በፊት ባለፈው ሳምንት ትዝ ይላችሁ እንደሆነ አንደኛ ጢሞቴዎስ ምዕራፍ 2 ምዕራፍ 1 ከቁጥር 7 እስከ 12 ላይ በተለይ ቁጥር 9 ያዳንን በቅዱስ አጠራሩ የጠራን እግዚአብሔር ነው እና ያ ደግሞ ከስራ አይደለም ከእናንተ አይደለም በእግዚአብሔር እቅድና በእግዚአብሔር ጸጋ ነው የሚለውን ነገር ተመልክተን የክርስቲያኖችን ጥሪ አይተን ነበር እና ከዛ የሚቀጥል ነው የዛሬው እና የዛሬው አንደኛ ጴጥሮስ ላይ ነው ያለው። አንደኛ ጴጥሮስ መጽሐፍ የጴጥሮስ መጽሐፍ በጣም ብዙ ትምህርቶች ያሉበት ነው። አላማው የመጽሐፉ አላማ በስደት የነበሩ ክርስቲያኖች እንዲጽናኑ፣ በእምነታቸው ወደኋላ እንዳይሉ በእምነታቸው እንዲበረቱ እንዲጠነክሩ ለማድረግ ነው የተጻፈው አንደኛ ጴጥሮስ። እና በአንደኛ ጴጥሮስ ውስጥ አስደናቂ አስደናቂ እውነቶች አሉ። ለምሳሌ ዳግም መወለድ የተጠቀሰው በመጀመሪያ ዮሐንስ ወንጌል ላይ ነው፣ ግን በአንደኛ ጴጥሮስ ላይ በተደጋጋሚ ስለ ዳግም መወለድ ተጽፎ ታገኛላችሁ እና በጣም አስደናቂ እውነት አለበት ይሄ አንደኛ ጴጥሮስ። እዚህ ስላይዱ ላይ እንደምትመለከቱት አምስት ምዕራፎች አሉት። ዛሬ የምናየው ሁለተኛው ምዕራፍ ላይ ያለውን ቁጥር ዘጠኝና አስርን ነው። ምዕራፍ ሁለት ብዙ ነገሮች ይናገራል። መጀመሪያ ሲናገር እኛ የዳኑ የቃሉን ወተት መመኘት እንዳለብን በጌታ ቃል ለማደግ እና የቃሉ ወተት ልክ ህፃን ልጅ ወተት እየጠባ እንደሚያድግ የቃሉ ወተት መንፈሳዊ እድገት እንደሚሰጠን እንድናድግ ቃሉን መመኘት፣ ቃሉን መመልከት እንዳለብን ይናገርናል። በቀጥታ ወደ ቤተ ክርስቲያን አሰራር እና ጌታ ኢየሱስ ክርስቶስ የቤተ ክርስቲያን ግንቡ ድንጋይ ነው፣ እናንተ ህያዋን ድንጋይ ናችሁ፣ እሱ የማዕዘኑ ራስ ነው እና እናንተ ያንን መንፈሳዊ ቤት ለመሆን አብራችሁ ተሰሩ ብሎ በጣም አስደናቂ የሆነን ነገር ይናገርና በቀጥታ የሄደው ቁጥር ዘጠኝና አስር ላይ ነው። ቁጥር ዘጠኝና አስር ላይ ተጠርታችኋል ይላል። ባለፈው የክርስቲያንን ጥሪ ነው ያየነው እና ይሄኛው የዛሬው ርዕሳችን የክርስቲያን ጥሪ ያለበትን ኃላፊነት ነው። ከጨለማ የመጠራት ኃላፊነት። የተጠራነው ከጨለማ ነው ግን ኃላፊነት አለብን የሚለውን ማሳየት ነው። ስለዚህ የመጀመሪያው ነጥቤ የተጠራነው ከጨለማ ቦታ ነው የሚል ነው። የመጀመሪያው ነጥቤን ስናገር አንደኛ ጴጥሮስን ምዕራፍ ሁለት ቁጥር ዘጠኝን እንደገና ማስታወስ አስፈላጊ ነው። ቁጥር ዘጠኝ ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ ነው የተጠራችሁት ይላል። ስለዚህ የተጠራ ነው ከጨለማ ቦታ እንደሆነ እንድናስብ ያስፈልጋል። እና እዚህ ላይ እኔ ሁለት ነጥቦች እናገራለሁ የመጀመሪያው ነጥብ ከጨለማ ውስጥ ነው የተጠራ ነው። ማንም ሰው በክርስትና እምነት ክርስቲያን ሆኖ እየተወለደ የለም። ሁላችንም ስንወለድ በጨለማ ውስጥ ነው የተወለድ ነው እና አማኞች ሁሉ የሚገለጡት በዚህ ነው። እኛ የመጣነው ከጨለማ ነው። ጨለማ ውስጥ ነበር ሁላችንም። ጌታን ከመቀበላችን በፊት ጨለማ ውስጥ ነበር። የጨለማው ህይወት ውስጥ በነበርንበት ጊዜ ምንም የምናየው ቅንና ትክክለኛ ነገር አልነበረም። በጨለማ ውስጥ እርግጠኝነት የሚባል ምንም ነገር አልነበረም። በጨለማ ውስጥ እርምጃችን የመከታተሉ ጉዳይ ልንራመድ እንችላለን፣ ግን የምንረግጠውን የማናይ የነገሮች እርግጠኝነት ያልነበረን ሰዎች ነበርን በጨለማ ውስጥ ሆነን ጨለማ ውስጥ ብዙ ጊዜ ስለ ጨለማ ሰዎች ማሰብ ሲያስቡ ጨለማ ውስጥ የሚታየው ነገር የሚያስፈራ የሚያስጨንቅ ነው። ማለት የሚሰማን ነገር የምናየውን ምንም ነገር የለም፣ ግን የሚሰማን ጭንቀት ነው፣ ፍርሃት ነው፣ ድንጋጤ ነው፣ መረበሽ ነው። ጨለማ ውስጥ ያሉ ሰዎች ልክ እንደዚህ አይነት ህይወት ነው ያላቸው። እና የሚሆነውን ነገር ያለማወቅ ፍርሃት የነበረብን ጊዜ ነበር የሚሆነውን ምን እንደሆነ እርግጠኛ ያለመሆን ፍርሃት ነበረብን እና ኮሽታው ማንኛውም ነገር ያስፈራንና ያስደነግጠን ነበር። ይሄ የጨለማ ህይወት ውስጥ የነበረ ነገር ነው። በጨለማ ውስጥ እውቀት የሚባል ነገር የለም። ምንም የምናውቀው ነገር አልነበረም። በጨለማ ውስጥ ማለት ለምንድን ነው የምንኖረው ያለኑ? ለምንድን ነው ህይወት ምንድን ነው አላማው የህይወት መጨረሻውስ ምንድን ነው? ትርጉሙስ ምንድን ነው? የሚለውን ነገር ለማሰብም እንኳን ጊዜ እንዳይኖረን ተደርጎ ነበር የነበር ነው። ስለዚህ አለማወቅ የነገሰበት ትርጉም የሌለው ኑሮ እንደነበረ ነው የምናስበው እና ከእንደዛ አይነት ህይወት ውስጥ ነው እግዚአብሔር ፈልቅቆ ነጥቆ ያወጣን። የጨለማ ህይወት ውስጥ ነበር ፕሮባብሊ የአማርኛ ተማሪዎች ጨለማ የሚለውን ዩ ሜይ ኖት ኖው ዚስ ወድ ጨለማ ሚንስ ዳርክነስ ሶ ዊ አር ኮልድ አውት ኦፍ ዳርክነስ ፍሮም ዳርክነስ ፕሌስ። ግን ወዴት ነው የተጠራ ነው የሚለውን ስናስብ፣ ሁለተኛው ነጥቤ ለ ወደ ብርሃን ነው የተጠራ ነው። አሁን ተመልከቱ፣ ጥቅሱን ብትመለከቱ እናንተ ግን ከጨለማ ወደሚደነቅ ብርሃኑ ተጠርታችኋል ነው የሚለው ከጨለማ ወደሚደነቅ ብርሃኑ ወደ ብርሃን ነው የተጠራ ነው። ጨለማ ውስጥ ነበር። ከጨለማ ውጡ ኑ ተብለን ተጠርተን ወደ ብርሃን ውስጥ ነው የገባ ነው እና አስደናቂ ብርሃን ነው። ብርሃኑን ሲጠቅሰው ይሄ በመንፈስ ቅዱስ ምሪት የተጻፈው ቃል ወደሚደነቅ ብርሃን ነው የተጠራችሁት። የሚደነቅ ነው። ድንቅ ነው። በጣም እጹብ ነው። ከአይምሮ በላይ ነው። ይሄ ብርሃን ዝም ብሎ እንደ ፀሐይ ብርሃን የሆነ አይደለም። ከዛ የተለየ ብርሃን ነው። የህይወት ብርሃን ነው። አስደናቂ ብርሃን ነው። ወደ ማየት ወደ ማየት በረከት ነገሮችን ወደ መለየት ወደ መረዳት ነገሮችን አበጥሮ ወደ ማወቅ ህይወት ውስጥ ነው የተጠራችሁት ነው እያለ የእግዚአብሔር ቃል የሚናገረን ወደሚደነቅ ብርሃን ነው የተጠራችሁት። ብርሃኑ ድንቅ ነው። የገባችሁበት ቦታ አስደናቂ እይታ ያለበት ነው። ነገሮች ሁሉ ግልጥ ናቸው። በጨለማ ውስጥ እንደሆነው ስውር የሚባል ትርጉም የለሽ የሚባል ነገር የሌለበት ቦታ ነው ያላችሁት። ብርሃን ህይወት ነው። ራሱ መጽሐፍ ቅዱሳችን ሳይንስም እንደሚለው መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ አንድ ላይ ስለ ጌታ ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ አንድ ላይ ጌታ ኢየሱስ ክርስቶስ በመጀመሪያ ቃል ነበረ ቃል በእግዚአብሔር ዘንድ ነበረ እያለ ይናገርና ቁጥር ሶስት ላይ ሲመጣ፣ ቁጥር አራት ላይ ሲመጣ በሱ ህይወት ነበረች ህይወትም የሰዎች ብርሃን ነበረች ብሎ ብርሃንም በጨለማ ያበራል ጨለማውም አላሸነፈውም ብሎ ይናገራል። በጌታ በኢየሱስ ውስጥ ወዳለው ብርሃን ነው የመጣ ነው። በብርሃኑ ውስጥ ስንገባ በቀጥታ የምናገኘው ህይወትን ነው፣ ዘላለማዊ ህይወትን፣ ረፍት ያለበት ህይወትን፣ ሰላም ያለበት ህይወትን፣ አስደናቂ እርካታ ያለበትን ህይወትን ነው የምናገኘው እና ወደዚህ ብርሃን ነው የተጠራችሁት። ጨለማ ውስጥ ነበራችሁ አሁን ብርሃን ውስጥ ነው ያላችሁት፣ እያለ ይነግረናል መጽሐፍ ቅዱሳችን እግዚአብሔርን ራሱ የገለጠው ማለት መጽሐፍ ቅዱስ እግዚአብሔርን ሲገልጠው በብዙ መንገድ ገልጦታል። እግዚአብሔር ፍቅር ነው ይላል መጽሐፍ ቅዱስ። እግዚአብሔር ደግሞ ምንድን ነው ይላል? ብርሃን ነው ይላል። እግዚአብሔር ብርሃን ነው። አሁን እዚህም ጋር ልክ ያየ ነው፣ በእሱ ህይወት ነበረች፣ ህይወትም የሰዎች ብርሃን ነበረች ብርሃን በጨለማ ያበራል ይላል። ልክ ይሄው ዮሐንስ አንደኛ ዮሐንስ ላይ እግዚአብሔር ብርሃን ነው፣ ጨለማ በሱ ዘንድ ከቶ የለም ይላል። ስለዚህ ጥሪው ከጨለማ ወደ ብርሃን ማለትም ወደ ራሱ ወደ እግዚአብሔር ሕልውና መኖሪያ ቦታ ነው የተጠራ ነው ማለት ነው። ወደ እግዚአብሔር ህብረት ነው የተጠራችሁት። በብርሃን እንድንመላለስ ነው የተጠራ ነው። በብርሃን ውስጥ እንድንኖር ነው የተጠራ ነው። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 8 ቁጥር 13 ላይ ምን አለ? እኔ የህይወት የዓለም ብርሃን ነኝ። እኔን የሚከተል ማንም ቢኖር በብርሃን ይመላለሳል እንጂ በጨለማ ከቶ አይመላለስም ብሏል። ስለዚህ ወደ ጌታ ወደ ኢየሱስ ወደ ህይወት ብርሃን ተጠርተናል። በምንድን ነው የምንመላለሰው? በብርሃን ነው የምንመላለሰው። የጨለማን ስራ ደግመን እንዳንሰራ የጨለማ ስራዎች የተባሉ ስራዎች አሉ። በጣም ብዙ ናቸው። ቅድም አንዳንዶቹ የጨለማን ሁኔታ ነው የገለጥኩት፣ ግን የጨለማ ስራዎች አሉ። ኃጢአት፣ ኃጢአተኝነት፣ ቅናት፣ ምቀኝነት፣ ክፋት፣ ቅንነትን ማጣት የመሳሰሉት ወደዛ ስራ ውስጥ መልሰን እንዳንገባ ይሄ ብርሃኑ በብርሃኑ ወለልታ እና ወገግታ ውስጥ ረግተን ተረጋግተን እንድንኖር ነው እግዚአብሔር አምላካችን የጠራ። ቅድም በጨለማ ውስጥ ፍርሃት ነው ያለው ብያለው። በብርሃን ውስጥ ፍርሃት የለም። ምክንያቱም በጨለማ ውስጥ ፍርሃት ያለው የምናውቀው ምንም ነገር ስለሌለ ነው። በግራም በቀኝም በፊትም በኋላም ምን እንደሚመጣ እናውቅም በጨለማ ውስጥ። በብርሃን ውስጥ ግን ሁሉን እናውቃለን። የተሰወረ የተደበቀ አደጋ የሚጥል ማንኛውንም ነገር መለየትና መጠንቀቅ ራሳችንን ደግሞ መጠበቅ እንችላለን። ስለዚህ በብርሃን ውስጥ ፍርሃት የለም። በመንፈሳዊ እውነተኛ ለውጥ ውስጥ ፍርሃት የለም። የተጠራ ነው ወደ ብርሃን ነው። ብርሃኑ ደግሞ አስደናቂ የሆነ ነው። ፍርሃት የሚባለውን ጥርጥር የሚባለውን አለማመን የሚባለውን ክፋት የሚባለውን የጨለማውን ነገር በሙሉ ወጥቶ እግዚአብሔርን በትክክል የምንከተልበት ሕይወት ውስጥ የምንገባበት ነው። ይሄ መቼም አስደናቂ መጠራት ነው። ለዚህ ነው ሐዋርያው እዚህ ቦታ እናንተ ከጨለማ ውስጥ ነው የተጠራችሁት፣ ግን ወደ ምንድን ነው የተጠራችሁት? ወደሚደነቅ ብርሃን ነው የተጠራችሁት። እግዚአብሔር ይመስገን። ግን በሁለተኛ ደረጃ የምናገረው ነገር አለኝ። እኔ የተጠራኑ ለዓላማና በዓላማ ነው። አንዳንድ ሰዎች ለምንድ ነው የተጠራነው የሚል ጥያቄ ሊጠይቁ ይችላሉ መልካም ነው መጠየቅ አለብን ጥያቄዎችን መጽሐፍ ቅዱስ ለማንኛውም ነገር ግልጽ የሆነ መልስ አለው አሁን ለምንድን ነው የተጠራነው አላማው ምንድን ነው የተጠራንበት አላማ የሚለውን ስንመለከት ቁጥር ዘጠኝ በግልጽ ይነግረናል ቁጥር ዘጠኝን እንደገና አነባዋለሁ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእሱም በጎነት እንድትነግሩ ነው የተጠራችሁት። አሁን እኛ የተጠራንበት ዓላማ የእግዚአብሔርን በጎነት እንድንናገር ነው። የጠራን እግዚአብሔር ነው። አሁን የጠራን እግዚአብሔር ነው። ምክንያቱም ወደሚደነቅ ብርሃኑ የጠራችሁን የሚለው በቀጥታ የሚያመለክተው እግዚአብሔር ነው። እኛን የጠራን ሰው አይደለም፣ ፓስተር አይደለም የሆነ አመለካከት፣ አስተያየት ወይም የሃይማኖት ቡድን አይደለም። እኛን የጠራን እግዚአብሔር ነው። እግዚአብሔር ነው የጠራን እና እግዚአብሔር የጠራን በሆነ ዓላማ ውስጥ ነው የጠራን። ባለፈው በአንደኛ ጢሞቴዎስ ምዕራፍ አንድ ቁጥር ዘጠኝና አስር ላይ ያለውን ስንመለከት እግዚአብሔር በእቅድ ነው የጠራን፣ በጸጋ ነው የጠራን፣ በዓላማ ነው የጠራን የሚለውን ነገር ተመልክተናል። አሁንም እዚህ የጠራን እግዚአብሔር በእቅድና በዓላማ ነው። ዝም ብሎ ኑና ተሰብሰቡ በቃ ተሟሟቁ አይነት ሁኔታ አይደለም። የጠራን የጠራን የሆነ ዓላማ እንድናከናውንለት ነው። ልክ እኛ በጨለማ ውስጥ እንደነበር በጨለማ ውስጥ ያሉ ሰዎች እኛን የጠራበትን አጠራርና እውነት እንዲቀበሉና እንዲያገኙ ነው። ስለዚህ የጠራን ለሁለት ነገር ነው። አንደኛ በጎነቱን እንድናውጅለት ነው። በጎነቱን እንድንነግርለት ነው። በጎነት የሚለውን ቃል በጥንቃቄ እንድናየው ፈልጋለሁ። በጎነት የሚለው ቃል የተተረጎመው አሬታስ ከሚል የግሪክ ቃል ነው። ይሄ በጎነት የሚለው ቃል ትርጉሙ ደግነት፣ በሥነ ምግባር ቅንነት፣ በሥነ ምግባር ታላቅነት መልካምነት፣ ደግነት፣ የተደረገ ነገርን የሚገልጥ ነው። እግዚአብሔር በበጎነቱ ነው የጠራን፣ በደግነቱ ነው የጠራን፣ በፍቅሩ ነው የጠራን፣ በመልካምነቱ ነው የጠራን። ደግሞ የጠራን ጥሪ በህይወታችን ትርጉም ያለው ስራ ሰርቶልናል። ይሄ በጎነት የሚለው ቃል የሚናገረው ለእኛ የተደረገውን ነገር ነው። ለእኛ ተደርጎልናል። አንዳንድ ሰዎች እግዚአብሔር ያደረገላቸውን ነገር ማሰብ አይፈልጉም፣ ለማሰብም አይወዱም። እግዚአብሔር ያደረገልን ነገር ብዙ ነው። ህይወት ሰጥቶናል፣ እግዚአብሔር ይመስገን እስትንፋስ ሰጥቶናል፣ ጤና ሰጥቶናል። ብዙ ነገር ያላደረገልን ነገር እግዚአብሔር ያላደረገልን ነገር የለም። ያደረገልንን ነገር ሁሉ ያደረገው በበጎነቱና በደግነቱ ነው። የተደረገልን ምሕረት በጌታ በኢየሱስ ክርስቶስ በኩል ያንን ምሕረት ተቀብለናል። ያንን ምሕረት ተቀብለን ድነናል። ብርሃኑን ወደ ብርሃኑ ውስጥ ያስገባን በበጎነቱ ነው። እየተደሰትንበት ነው። ብርሃኑን ቀምሰነዋል፣ አውቀነዋል። እግዚአብሔር ይመስገን። በብርሃኑ እና በደግነቱ ተጠቅመናል። ታድለናል። ለኔ እድለኞች ነን ነው የምለው። ተባርከናል። እግዚአብሔር ይመስገን ጸሎታችንን ሰምቶልናል። ሕይወታችን ተለውጧል እና ይሄ በጎነቱ የሚለው ቃል በሙሉ እነዚህ የዘረዘርኳቸው ነገሮች ገልጠው ሊጨርሱት አይችሉም። እግዚአብሔር በበጎነቱ አስደናቂ ነገር አድርጎልናል እና በጎ ያደረገልንን እግዚአብሔርን ምንድን ነው ልናደርግለት የሚገባው አላማው የተጠራኑ ለዓላማ በዓላማ ነው ብያለሁ። እና እግዚአብሔር የሚፈልገው ነገር የበጎነቱ ተናጋሪዎች እንድንሆንለት ነው። አሁን ቁጥር ዘጠኝን እንደገና ተመልከቱ። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የሱም በጎነት እንድትነግሩ ነው ብሎ ነው የሚናገረው። እናንተ የበጎነቱ ተናጋሪዎች ናችሁ። በጎ ነው እግዚአብሔር ደግ ነው እግዚአብሔር። ቸር ነው እግዚአብሔር። መሃሪ ነው እግዚአብሔር። ጸሎት ሰሚ ነው እግዚአብሔር። ደጋፊ ነው እግዚአብሔር። ረዳት ነው እግዚአብሔር ብላችሁ እንድትናገሩ ነው። ተናጋሪዎች የሚለው ቃል ከግሪኩ ሲተረጎም አዋጅ፣ አዋጂዎች ድምፃቸውን ከፍ አድርገው የተሰጣቸውን ነገር ያወቁትን ነገር የገባቸውን ነገር የሚናገሩ የሚያውጁ ሰዎች ማለት ነው። ሌሎች ሰዎች እንዲሰሙት በጨለማ ያሉት ሰዎች መስማት አለባቸው። ወደ ኋላ እንደገና ልመልሳችሁ። እኛ ከጨለማ ውስጥ ነው የተጠራ ነው። ከጨለማ ውስጥ የተጠራ ነው የሚለው የተጠራንበትን ድምፅ ሰምተናል ማለት ነው። ድምፅ ሰምተን ነው የመጣ ነው እኛም ልክ ያንን ጠሪ ድምፅ ለሰዎች ልናስተላልፍና ልንናገር ነው። እግዚአብሔር የመረጠን የሃይማኖት ክርክር ውስጥ እንድንገባ አይደለም። የሰዎች ፍልስፍና አመለካከት ውስጥ እንድንገባ አይደለም። ወይም የጥንት አባቶች ያሉትን የተናገሩትን እንድናውጅ አይደለም። የእግዚአብሔር ቃል ምንድን ነው የሚለው እናንተ ጨለማ ውስጥ ነው ያላችሁት። ከጨለማ ወጥታችሁ ወደዚህ ብርሃን መምጣት ትችላላችሁ። እግዚአብሔር በደግነቱ እኛን አውጥቶናል፣ እናንተም መውጣት ትችላላችሁ ብለን እንድናውጅ ነው የተጠራ ነው። እኔ እዚህ ጋ በስላይዱ ላይ በዓለም ላይ በጣም ብዙ የምናውቃቸው በጣም ብዙ የምናውቃቸው ሰዎች በጨለማ ውስጥ ነው ያሉት የሚሄዱት ወደ ዘላለም ጨለማ ነው። እዚህ በጨለማ ውስጥ ነው ያሉት። የመጨረሻቸውም ዘላለማዊ ጨለማ ውስጥ መግባት ነው። ስለዚህ ልናዝንላቸው፣ ልንረዳቸው፣ ልናስረዳቸው፣ ልናብራራላቸው ያስፈልገናል። በጨለማ ውስጥ፣ በፍርሃት ውስጥ ነው ያሉት። በጭንቀት ውስጥ ነው ያሉት። ምን እንደሚመጣ ባለማወቅ ውስጥ ነው ያሉት። ይሄ ኃላፊነታችን ነው። የእግዚአብሔር ቃል የሚለን እናንተን ወደሚደነቅ ብርሃኑ የጠራችሁን የእሱን በጎነት እንድትነግሩ ነው ኃላፊነታችሁ። ይሄ ኃላፊነታችን ደስታችን ነው። ይሄ ኃላፊነታችን ክብራችን ነው። ይሄ ኃላፊነታችን የመኖራችን ዋና ምክንያት ነው በክርስትና እምነት ውስጥ ላለን ሰዎች። እግዚአብሔር የተመሰገነ ይሁን። ይሄ ኃላፊነታችን ክብራችን ነው ብያለሁ። በጣም የምንጸልይበት ጉዳይ ነው። አንድ ጥቅስ ላንብብላችሁ። ትንቢተ ዳንኤል ምዕራፍ 12 ቁጥር 3 ላይ ዳንኤል 12 ቁጥር 3 ላይ ትንቢተ ዳንኤል ብሉይ ኪዳን ብትመጡ ይህንን ሀሳብ አስመርክዞ የእግዚአብሔር ቃል በብሉይ ኪዳን ላይ በዳንኤል በኩል ሲናገር እንደዚህ ብለው ይናገራል። ዳንኤል 12 ቁጥር 3 ዳንኤል 12 ቁጥር 2 ላይ በምድርም ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ። በጌታ በኢየሱስ ክርስቶስ መምጣት ጊዜ ከቁጥር አንድ ጀምሮ ብታነቡት በጣም የሚገርም ነው። ስለ መጨረሻው ጊዜ ነው የሚናገረው። ግን በምድርም ትቢያ ውስጥ ተቀብረው ያሉት ካንቀላፉት ብዙዎች ይነቃሉ፣ እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹ ወደ እረፍት እፍረትና ወደ ዘላለም ጉስቁልና ይሄዳሉ ብሎ፣ ጥበበኞቹም እንደ ሰማይ ጸዳል፣ ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደንቃሉ ይላል። ይሄ የተሰጠን ስራ ፍጻሜ ነው። እናንተ ወደሚደነቅ ብርሃኑ ከጨለማው የጠራችሁን በጎነት እንድትነግሩ ማለት ጠቢባን ናችሁ ማለት ነው። ጨለማ ውስጥ ላሉት ወደ በጎነቱ ኑ ብላችሁ ለመናገር የተሾማችሁ ጥበበኞች ናችሁ። ተመልከቱ የሚለውን ጥበበኞቹም እንደ ሰማይ ጸዳል፣ ብዙ ሰዎችንም ወደ ጽድቅ የሚመልሱ ወደ ብርሃኑ የሚያመጡ በመጨረሻ እንደ ከዋክብት ለዘላለም ይደምቃሉ ይላል ይሄ የእውነተኛ አማኞች የመጨረሻ ክብር ነው። እግዚአብሔር አምላካችን ስለዚህ እውነት እየተመሰገነ ይሁን። የሚቀጥለው ነጥቤ የመጠራታችን ግልጽ ውጤቶች ዝርዝር የሚላለኝ ይሄ ሶስተኛው ነጥቤ ነው። ቁጥር ዘጠኝ ላይ ያለውን ቃል እንደገና ብትመለከቱ፣ ቁጥር ዘጠኝ ምንድን ነው የሚለው? እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእሱም በጎነት እንድትነግሩ ማናችሁ እናንተ የሚለውን ጥያቄ ይመልስልናል። ዝርዝር ዝርዝር ነገሮችን አራት ውጤቶች ተዘርዝረዋል። የመጠራታችን ግልጽ ውጤቶች ብየዋሉ። እናንተ በጎነቱን የምትነግሩ ጥበበኞች የሆናችሁ፣ በጣም አስደናቂ የበጎነቱ አዋጅ ነጋሪዎች፣ የወንጌል ሰባኪዎች፣ ብዙ ሰዎችን ወደ ብርሃን የምታመጡ ምን አይነት ሰዎች ናችሁ? አራት አይነት ነገር ተጠቅሶልናል። አንደኛ የተመረጠ ሕዝብ ናችሁ ብሎ ይናገራል። ሰዎች ሁሉ የተመረጡ አይደሉም። እናንተ ግን የተመረጣችሁ ናችሁ። አሁን እዚህ ጋ እንድታስቡልኝ የምፈልገው እኛ ተመርጠናል። እግዚአብሔር ይመስገን፣ የተመረጥን ትውልዶች ነን። የተመረጡ ትውልዶች በጣም ብዙ አይደሉም፣ ጥቂቶች ናቸው። ይሄ የተመረጠ ትውልድ ጥቂትነትን ማሰብ በጣም ጥሩ ነው። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ብሎ በማቴዎስ ወንጌል ጌታ ኢየሱስ ተናግሯልና ወደዚህ ወደ ተመረጠ ትውልድነት ውስጥ ገብተናል። የተመረጥ ነው በእግዚአብሔር በራሱ ነው። በራሱ ስራ፣ በራሱ ጥበብ፣ በራሱ ኃይል፣ በራሱ አስደናቂ አሰራር ነው። የተመረጥ ነው፣ በራሱ ኃይል ነው። ተመርጠን ከጨለማ ውስጥ እየተነጠቅን የወጣ ነው። በእሱ አስደናቂ አሰራር የተለየ እውነት ውስጥ ነው ያለ ነው እና ይህንን ማሰብ ለክርስቲያኖች በጣም አስፈላጊ ነው። የተመረጠ ትውልድ ናችሁ የምትናገሩት እናንተ፣ ከጨለማ ወደሚደነቅ ብርሃን ኑ ብላችሁ የምትናገሩት እናንተ የተመረጣችሁ ሰዎች ናችሁ። ለዚህ የተወሰናችሁ የተሾማችሁ ሰዎች ናችሁ። ሁለተኛው የንጉስ ካህናት ናችሁ ይላል ለ እንደምታዩት የንጉስ ካህናት ናችሁ። ይሄ የንጉስ ካህን የሚለው ቃል የአገልግሎታችንን አይነት የሚያሳይ ነው። በእግዚአብሔርና በጨለማው ውስጥ ባሉ ሰዎች መካከል መካከለኛ ሆነን እግዚአብሔር እንዲመራቸው ይቅር እንዲላቸው የእግዚአብሔርን መልእክት እግዚአብሔርን ወክለን ለነሱ፣ የእነሱን ችግርና ሰቆቃ እነሱን ወክለን ለእግዚአብሔር የምንናገር እኛ ሁላችንም የዚህ አገልግሎት ተካፋዮች ነን። የምናገለግለው ንጉሱን ነው። ንጉሱ እግዚአብሔር ነው። እግዚአብሔር ይመስገን። በሱ ፊት ልንጸልይ በሱ ፊት ልንመሰክር ለሰዎች ልንማልድ ሰዎችን ወደሱ ልንመራ ነው የተጠራ ነው። ይሄ የንጉስ ካህንነት ነው፣ የከበረ አገልግሎት ነው። ሶስተኛው ቅዱስ ሕዝብ ናችሁ ብሎ ይናገራል። ቅዱስ የተለየ ማለት ነው ለሱ ሁላችንም የተለየን ህዝብ ነን። መጽሐፍ ቅዱስ ደግሞ ደጋግሞ ደጋግሞ ይህንን ሀሳብ ይናገራል። ይህ አንደኛ ጴጥሮስ ምዕራፍ አንድ ላይ አሁን እኛ ያለ ነው አንደኛ ጴጥሮስ ምዕራፍ ሁለት ነው። አንደኛ ጴጥሮስ ምዕራፍ አንድ ላይ ብትመጡ አንደኛ ጴጥሮስ ምዕራፍ አንድ ቁጥር አስራ አምስት እና አስራ አምስት ላይ ነገር ግን እናንተ የጠራችሁ እሱ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ፣ ምክንያቱም እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ተብሎ ተጽፏልና ይላል። ነገር ግን እናንተን የጠራችሁ አሁን የጥሪ ጉዳይ ነው። ከጨለማ የተጠራንበት አላማ ላይ እየተነጋገርን ነው። አላማችን በጎነቱን የምንናገር ነው ግን በጎነቱን የምንናገር ሰዎች ቅዱስ መሆን አለብን። እግዚአብሔር ቅዱስ እንደሆነ፣ እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ ብሎ አዟችኋል። ስለዚህ እኛ ቅዱሳን ሰዎች ነን። እግዚአብሔር ይመስገን። አራተኛውና የመጨረሻው የዝርዝሩን ሀሳብ ሲናገር ለርስቱ የተለየን ነን። እኛ የተለየነው ርስቱን ለመውረስ ነው። ርስት አለን በሰማይ ዘላለማዊ የሆነ ያላደፈ የማያድፍ የዘላለም ርስት ውስጥ ገቢዎች ነን። እዚህ ምድር ላይ ርስት ላይኖረን ይችላል። ግን ዘላለማዊና የማያድፍ እድፈት የሌለበት የማያረጅ ይሄ ነው መጨረሻው የማይባል አስደናቂ ርስት ውስጥ እንገባለን። ክብር ሁሉ ለእግዚአብሔር ይሁን። ያ ለርስት የተለየን ሰዎች ነን። አሁን የመጨረሻው ነጥቤ ጋር ከመምጣቴ በፊት የመጠራታችን ውጤቶች ንጽጽር የሚል አራተኛ ነጥብ አለኝ ይህንን ክፍል ቁጥር አስርን በማየት ነው ልንመለከት የምንችለው። ስለዚህ አንደኛ ጴጥሮስ ምዕራፍ ሁለት ቁጥር አስርን አብረን እያየን ነው የምናየው። አንደኛ ጴጥሮስ ምዕራፍ ሁለት ቁጥር አስር እንደዚህ ይላል። እናንተ ቀድሞ ሕዝብ አልነበራችሁም፣ አሁን ግን የእግዚአብሔር ሕዝብ ናችሁ። ቀድሞ ምሕረት አላገኛችሁም ነበር አሁን ግን ምሕረትን አግኝታችኋል ይላል። ይሄ በጣም አስደናቂ አወቃቀር ያለው ክፍል ነው። የጴጥሮስ መልእክት የተጻፈው በጌታ በመንፈስ ቅዱስ ምሪት ነው። እግዚአብሔር ይመስገን። አስደናቂ አወቃቀር ነው ያለው። እንደምትመለከቱት እናንተ ቀድሞ ይልና አሁን ግን የሚል የመጀመሪያ ንጽጽር አለው። ቀድሞ አሁን ግን፣ ሁለተኛ ደግሞ ቀድሞ አሁን ግን ሁለት ሁለት ጊዜ ነው። ቀድሞ አሁን ግን፣ ቀድሞ የሚለው በጨለማ ውስጥ እያላችሁ ወይም ከመጠራታችሁ በፊት የነበራችሁበት ሁኔታ ቀድሞ፣ ድሮ ድሮ፣ በፊት ከመጠራታችሁ በፊት የነበራችሁበት ሁኔታ የሚል ነው። ያኔ ያኔ ታደርጉ የነበረው ነገር የሚል ነው። እኔ እዚጋ ኤፌሶን ምዕራፍ ሁለትን መጥቀስ እፈልጋለሁ። ኤፌሶን ምዕራፍ ሁለት ላይ ሐዋርያው ቅዱስ ጳውሎስ በኃጢአታችሁና በበደላችሁ ሙታን ነበራችሁ። አሁን በጨለማ ውስጥ ያሉትን ሰዎች ይመራቸው እየመራቸው ያለው ሰይጣን በአየር ላይ ሥልጣን ያለው አለቃ ይመራችሁ ነበር፣ በልባችሁ የስጋችሁ ምኞት ትፈጽሙ ነበር ጨለማ ውስጥ እያላችሁ ብሎ፣ አሁን ግን ጌታ ኢየሱስ ክርስቶስ አድኗቸዋል። አሁን እዚህ ጋ ያለውም እንደዚህ ነው ቀድሞ አሁን ግን ቀድሞ ጨለማ፣ አሁን ግን ብርሃን፣ ቀድሞ ጨለማ፣ አሁን ግን ብርሃን የሚለውን ይናገርና ቀድሞ የእግዚአብሔር ሕዝብ አልነበራችሁም አሁን ግን የእግዚአብሔር ሕዝብ ናችሁ። ከጨለማ ውስጥ ተጠርጣችሁ ወደ እግዚአብሔር መጥታችሁ የራሱ የእግዚአብሔር ቤተሰብ የእግዚአብሔር ልጆች ተደርጋችኋል፣ ነው ንጽጽሩ። እግዚአብሔር ይመስገን ይሄ መቼም በጣም በጣም አስደናቂ ነው። ብርሃኑ ውስጥ ያለው ህይወት እግዚአብሔር ብርሃን ሆኖ እናንተ የብርሃን ልጆች የብርሃን ቤተሰቦች ታላቅ ለውጥ ያገኛችሁ ታላቅ ዓላማ ውስጥ የገባችሁ አስደናቂ ህዝብ ናችሁ ብሎ በንጽጽር ማለት በንጽጽር ነው የሚያስረዳ። ሁለተኛው እናንተ ቀድሞ ምህረት ያገኛችሁ አልነበራችሁም አሁን ግን ምህረትን አግኝታችኋል ብሎ በጨለማ ውስጥ በነበራችሁበት ጊዜ ጥሪው ሳይደርሳችሁ በፊት ምህረት አልነበራችሁም። እንደ ማንኛውም ሰው የጨለማው ጥቃት ያጠቃችሁ ነበር። እንደ ማንኛውም ሰው ጥላቻ ውስጥ ነበራችሁ። አሳዛኝ ፍጥረታት ነበራችሁ። ምህረት የሌላቸው ሰዎች ነበራችሁ። ምህረት የማታቁ፣ ምህረት ያልቀመሳችሁ ነበራችሁ እና ያ የጨለማውን ኑሮ ይናገርና አሁን ግን ብሎ በጣም አስደናቂ በሆነ ንጽጽር ምህረት አግኝታችኋል፣ ይቅር ተብላችኋል፣ እግዚአብሔር ራሱ ይቅር ብሏችኋል። በእግዚአብሔር ምህረትና ይቅርታ ውስጥ ገብታችኋል። ታላቅ ለውጥ፣ ታላቅ ነገር ተደርጎላችኋል። እርግማን ከናንተ ላይ ተነስቷል። ነፃነት ወጥታችኋል። እግዚአብሔር ይመስገን። ስለዚህ ይህንን ንጽጽር ነው የሚያሳየን። አሁን እናንተ የወንጌል ሰባኪዎች ናችሁ፣ በጎነቱን ተናጋሪዎች ናችሁ። ይሄ ከጨለማ ወደሚደነቅ ብርሃኑ የመጠራታችሁ አስደናቂ ለውጥ በህይወታችሁ ውስጥ እየተፍለቀለቀ በየቀኑ ለሌሎች ለመናገር በእግዚአብሔር ምረድ ላይ ተመስርታችሁ ይህንን ህይወት መኖር ያለባችሁ ናችሁ የሚል ሀሳብ ነው። እግዚአብሔር ይመስገን። የመጨረሻ እኛ የተጠራኑ ታዲያ ምን እናድርግ? እኛ የተጠራኑ ምን ማድረግ አለብን? ይህንን ኃላፊነታችንን በተመለከተ አንዳንድ ነገሮች እናገርና አጠቃልላለሁ ይሄ የጌታ ቃል እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእሱን በጎነት እንድትነግሩ የተመረጠ ትውልድ የንጉስ ካህን ለርስቱ የተለየ ህዝብ ናችሁ ቅዱስ ህዝብ ናችሁ የሚለው እኛን ይጠቅሳሉ አሁን የሚለውን ጥያቄ መጠየቅ አስፈላጊ ነው እኛ የዚህ ቃል እውነተኛ መገለጫዎች ነን ወይ ከየት እንደመጣን እናውቃለን ወይ እኛ አሁን እግዚአብሔር እኛን የሚጠራበት አጠራር ይሄ ነው ወይ መጠሪያችን ነው ወይ? ከጨለማ ወደሚደነቅ ብርሃን የመጣችሁ ሰዎች ናችሁ የሚለው ቃል እኛን ይገልጸናል ወይ? ይሄ መጠየቅ አለበት። በእያንዳንዳችን፣ የተለየን ወገኖች፣ ቅዱስ ህዝብ፣ የንጉስ ካህናት፣ ለርስቱ የተለየን ህዝብ ነኖይ ይሄንን ያላወቁ ሰዎች በጣም ከፍተኛ ያይምሮ ምስቅልቅል ውስጥ ነው ያሉት ክርስትናን ከሃይማኖት የማይለዩ ሰዎች ነው ሆነው ያሉት። ይህንን የማያውቁ ሰዎች፣ ይህንን የማያውቁ ሰዎች ከእግዚአብሔር ጋር የሆነ በሆነ ሰው በኩል እንገናኛለን ብለው የሚያስቡ ነው የሆኑት። ይህንን የማያውቁ ሰዎች ኃላፊነት እንዳለባቸው አያውቁም። ለሰዎች መናገር፣ ሰዎችን መጋበዝ። ይህንን የማያውቁ ሰዎች በጎነቱን የመናገር አቅምና ኃይል የላቸውም። ይህንን የማያውቁ ሰዎች ስለዚህ እኛ የተጠራ ነው ይሄ እውነት በህይወታችን እውነት ነው ብለን የምናስብ ሰዎች ኃላፊነታችንን መወጣት አለብን። የመልእክቴ ርዕስ ከጨለማ የመጠራት ኃላፊነት የሚል ነው። ከጨለማ የመጠራት ኃላፊነታችን መመስከር ነው። ሰዎችን መጋበዝ ነው። ለሰዎች መናገር ነው። ለሰዎች ሳናሰልስ ወደ ጌታ ወደ ኢየሱስ ክርስቶስ ምሕረት እንዲመጡ መጸለይ ነው። በመጨረሻም በሰማይ እንዳሉ ከዋክብት ልክ ከቅዱሳን ጋር ይህንን ስራ ከሚሰሩ ቅዱሳን ጋር ለዘላለም ደምቀን የምንኖር ሰዎች ነው የምንሆነው። ክብር ሁሉ ለእግዚአብሔር ይሁን። ጌታም ፍሬያማዎችና አመስጋኞች አድርጎን በነገር ሁሉ እሱ በዚህ አገልግሎታችንና ኃላፊነታችን እየከበረ እኛም ደስ እያለን የዘላለሙን ጌታ እያከበርን ለዘላለም ከእሱ ጋር እንኖራለን። ክብር ሁሉ ስለ ቃሉ ለአምላካችን ለእግዚአብሔር ይሁን። አሁን የመጨረሻውን መዝሙር ዘምረን እንጨርሳለን። የምንዘምረው መዝሙር ቁጥር ሰባት ነው እግዚአብሔር ይመስገን። ቁጥር ሰባት ሰላም አለኝ በልቤ ሰላም አለኝ በልቤ ሰላም አለኝ ሰላም አለኝ ሰላም አለኝ በልቤ በልቤ ቅዱስ ቃሉን አንብቤ ደህንነት አግኝቻለሁ። ስሞት ወደ ጌታ ሄዳለሁ በኢየሱስ ደም በኢየሱስ ደም ታጠበልኝ ኃጢአቴ ኃጢአቴ ተለወጠ ሕይወቴ በወንጌል ጸናለው ስሞት ወደ ጌታ ሄዳለሁ። እረፍታለኝ እረፍታለኝ እረፍታለኝ በኢየሱስ በኢየሱስ የማይጠፋ ደስታ የማይናወት ተስፋ በሕይወቴ በጣም ተስፋፋ። ተለወጥኩኝ ተለወጥኩኝ ተለወጥኩኝ በኢየሱስ በኢየሱስ አዲስ ፍጥረቶኛለሁ መንፈሱን አግኝቻለሁ ስሞት ወደ ጌታ ሄዳለ ሄዳለሁ ሐዘን የለም ጭንቀት የለም ፍርሃት ጠፍቷል ከልቤ ከልቤ መንፈሱ ያጽናናኛል በደስታ ሞልቶኛል ጌታ ዝወ ትሪጠ ብቻኛል ላመስግ ነው ላመስግነው ላመስግ ነው ጌታዬን ጌታዬን በመስቀል ተሰቃይቶ ከፈለልኝ ዳዬን። ክብር ክብር ለስሙ ይሁን። እንጸልይ። አምላካችን እግዚአብሔር ሆይ አንተ አስደናቂና ዘላለማዊ ሆነህ እኛን ወደ ራስህ ከጨለማ ውስጥ ወደሚደነቀው ብርሃን ስለ ጠራሃን በአስደናቂ ሁኔታ በጠራሃቸው በኩል በድምፅ እና በሕይወት ስለ ጠራሃን እና የሚደነቀው ብርሃን ተካፋዮችና የአንተ ሕዝብ ለርስትህ የተለየ ሕዝቦች ስላደረከን